አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ድርቅን ለመከላከል የምታደርገው ጥረት፣ የኢትዮጵያን ወጣቶች ጫት መቃም በወረርሽኝ ደረጃ መታየት ተገለጠ የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው የክርስቲያን ሳይንስ ሞኒተር ጋዜጣ ድረገጽ የረሃብ ሁኔታን ስለ መቋቋም ካወጣው ተከታታይ ጽሑፍ የመጀመሪያው ክፍል በኢትዮጵያ በማደጋስካር እና በሶማሌላንድ ስለታየው ተምሳሌት ይገልጻል። ከሀያ ሚሊዮን በላይ የሚሆኑ ከየመን እስከ ታንዛኒያ ድረስ ባሉት ሀገሮች የሚኖሩ ሰዎች የረሃብ አደጋ እንደ ተደቀነባቸው ከሁለተኛው የዓለም ጦርነት ወዲህ ያልታየ አይነት ሰብአዊ ቀውስ እንደሆነ የረድኤት ሠራተኞች እንደሚናገሩም ጽሑፉ ያወሳል። ካለፉት ሁለት አስርት ዓመታት ወዲህ ግን የረሃብ ተምሳሌቶች ይታዩባቸው የነበሩ ሀገሮች የማኅበረሰቦችን የመቋቋም ዘዴን በማዳበር ረሀብን ለማስወገድ እየጣሩ ናቸው ይላል ጽሑፉ። አዲስ አበባ እያደገችና እያበበች ሲሆን ስድስት መቶ ማይል ርቆ የሚገኘው የሶማሊያ ክልል ግን ተርቧል፣ ውሃም ተጠምቷል ይላል ጽሑፉ። ቢያንስ ከአንድ ዓመት በላይ ለሆነ ጊዜ በአካባቢው በቂ ዝናብ አልተገኘም። በሕይወት የተረፉት ከብቶችና ግመሎች አጥንታቸው ይታያል። በሦስት ዓመታት ውስጥ በአገሪቱ ከባድ ድርቅ ሲከሰት የአሁኑ ሁለተኛው ነው። መንግስትና የሰብአዊ ረድኤት አገልግሎቶች ወደ ስምንት ሚሊዮን የሚጠጉ ኢትዮጵያውያን በአሁኑ ወቅት አስቸኳይ ረድየት እንደሚያስፈልጋቸው ይናገራሉ። ይህ አሐዝም ከፍ ሊል ይችላል የሚል ግምት አለ ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ድረ ገጽ ላይ ወጣው ጽሑፍ ገልጿል። የሰማንያ ዓመት ዕድሜ ሽማግሌ ነኝ። ሆኖም እንዲህ ዐይነት ድርቅ አይቻል አውቅም ሲሉ አቶ አብዱላሂ አብዲ መናገራቸውን ጽሑፉ ጠቅሷል። ኢትዮጵያ በምዕራቡ ዓለም ዘንድ እንደ አውሮፓ አቆጣጠር በ1900 ሰባዎቹና ሰማኒያዎቹ ዓመታት በነበሩት አስከፊ የረሃብ ገጽታዎች ዓይን ስትታይ ቆይታለች። በአሁኑ ወቅት ግን የኢትዮጵያ ገጽታ መዲናዋን አዲስ አበባን ይመስላል። ሀገሪቱ አሁንም የአርሶ አደሮች ሀገር ብትሆንም ማለት በእርሻ ኢኮኖሚ ብትተማመንም በዓለም ደረጃ እጅግ ፈጣን የኢኮኖሚ እድገት ካስመዘገቡት ሀገሮች አንዱ አሁን ቆይታለች። ያሳየችውን እድገት ተጠቅማ የትምህርት እድል አራምዳለች። ዲሞክራሲያዊ በሆነ መንገድ ባይሆንም እንኳን በሽታንና አስከፊ ድህነትን እጅግ ቀንሳለች። አስቀድሞ በማስጠንቀቅና ፈጣን ምላሽ በመስጠት ተግባሯ ኢትዮጵያ የክልሉ ተምሳሌ ትሆናለች። በታሪኳ አስከፊ የተባሉ ድርቆች መላ ሀገሪቱን ቢያዳርሱም በሀገሪቱ መንግስት የተመራ የድርቅ መከላከል ምላሽ የድርቁን ቀውስ ለመቆጣጠር ወደሚያስችል ደረጃ ሊያወርደው ችሏል። በደቡብ ሱዳንና በሶማሊያ የገባው ተመሳሳይ ይዘት ያለው አስከፊ ድርቅ ግን የሁለቱን አገሮች ሕዝቦችን በረሃብ አፋፍ ላይ እንዲሆኑ አድርጓል፣ በማለት ክርስቲያን ሳይንስ ሞኒተር ጋዜጣ ድረ ገጽ ላይ የወጣው ጽሑፍ አስገንዝቧል። ባለፈው ዓመት ኢትዮጵያ ውስጥ ገብቶ የነበረው ድርቅ ከሰላሳ ዓመታት አመታት በፊት ተከስቶ የነበረውን ያህል አስከፊ ቢሆንም በአሁኑ ወቅት ሀገሪቱ ጠንካራ የኢኮኖሚ ይዘት ስላላትና በበለጠ የተረጋጋች አገር በመሆኗ በውጪ ረዴት ብቻ ሳትተማመን አብዛኛውን እርዳታ ለሕዝቧ ለማቅረብ ችላለች ሲሉ በኖርዌይ የሕይወት ሳይንስ ዩኒቨርሲቲ ፕሮፌሰር ስቴን ሆልደን ማስገንዘባቸውን ጽሑፉ ጠቅሷል። ባለፈው ዓመት ኢትዮጵያ ውስጥ ድርቅ በገባበት ወቅት የኢትዮጵያ መንግሥት ከሰባት መቶ ሚሊዮን ዶላር በላይ የሚሆን የራሱን ገንዘብ አውጥቷል። ከዓለም ማኅበረሰብ ከተገኘው ረዴት ወደ ግማሽ የሚጠጋ ገንዘብ ነው። ይህ ገንዘብ ደግሞ ለአገሪቱ አጠቃላይ ዕድገት ከተመደበው የተወሰደ በመሆኑ ለአገር እድገት ከተመደበው ገቢ ተቀነሰ ማለት መሆኑን ጽሑፉ ያወሳል። ስምንት ሚሊዮን የሚሆኑት በድህነት የሚኖሩ ኢትዮጵያውያን ደግሞ በመጥፎ ወራት ወቅት ትምህርት ቤቶችን፣ የጤና ጣቢያዎችን በመገንባት ሥራ እንዲሁም በመንገድ ሥራና በጉድጓድ ቁፋሩ እንዲሰማሩ በማድረግ የተወሰነ ገንዘብ ወይም ምግብ ይሰጣቸዋል ሲል የክርስቲያን ሳይንስ ሞኒተር ጋዜጣ ድረ ገጽ ላይ ወጣው ጽሑፍ ገልጿል። ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሑፍ በበኩሉ ኢትዮጵያ ውስጥ ጫት መቃም እየተስፋፋ መሆኑን ይገልጻል። በኢትዮጵያ ጫት መቃም አዲስ ነገር አይደለም። ይሁንና ሙስሊሞች በሚበዙበት አካባቢ ነበር የሚዘወተረው። ሙስሊሞች በተለይም በሮሞዳን ጾም ወቅት የጸሎት ጊዜያቸውን ለማራዘም እንዲረዳቸው ሲሉ ጫት ይቅማሉ። ከቅርብ ዓመታት ወዲህ ግን የአማራ ክልልን ወደ መሳሰሉት የኦርቶዶክስ እምነት ተከታዮች ወደሚበዙባቸው አካባቢዎች እንዲሁም ወደ ገጠር አካባቢዎች መስፋፋቱን ባለስልጣኖችና ተመራማሪዎች ይናገራሉ። ወጣቶች ጫት የሚቅሙትም ከቤተሰቦቻቸው ተደብቀው ነው ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ጽሑፉ በመቀጠል የኢትዮጵያ ባለሥልጣኖች እንደሚሉት እጅግ አሳሳቢ የሆነው ጫት የሚቅሙት ወጣቶች ብዛት ነው። ከመላ ኢትዮጵያ ወጣቶች በግማሽ ጫት ይቅማሉ። የሀገሪቱ ባለስልጣኖች ችግሩ ወረርሽኝ ሆኗል ይላሉ ሲል ጠቅሷል። የሀገሪቱን መንግስት የሚያሳስበው ለሀገሪቱ እድገት አስፈላጊ የሥራ ኃይል የሆኑት ወጣቶች ጫት ቃሚነት ከአስር ዓመታት ባነሰ ጊዜ ውስጥ ሀገሪቱን ወደ መካከለኛ ገቢነት ከፍ እንድትል የሚደረገውን ጥረት ሊያሰናክል ይችላል በሚል ነው። ጫት መቃም ሕገ ወጥ አይደለም፣ እንዲያውም መንግስት ትልቅ ገቢ ያገኝበታል። ይሁንና የጫት መቃም ልምድ በሀገሪቱ መስፋፋት አሳሳቢ ሆኗል። አንድ ነጥብ ሁለት ሚሊዮን ኤክር የሚሆን መሬት ለጫት ተክል ተመድቧል። ከሀያ ዓመታት በፊት ከነበረው ወደ ሦስት እጥፍ ይጠጋል። ጫት በእያንዳንዱ ኤክር የሚያስገኘው ገቢ ቡናን ካካተቱ ሌሎች ምርቶች ከሚያስገኙት ልቆ እንደሄደ የአፍሪካ ጥናቶች ተመራማሪ ገሰሰ ደሴ መናገራቸውን ጽሑፉ ጠቁሟል። ይህ ሁኔታ ታዲያ በብዙ ሺህ የሚቆጠሩ አርሶ አደሮች ጫት ወደ ማምረት እንዲያመሩ ማድረጉን ጽሑፉ አውስቷል። የኢትዮጵያ መንግሥት የአገሪቱን ገጽታ ለመለወጥ በሚያደርገው ጥረት የኢንዱስትሪ ፓርኮችን፣ መንገዶችን፣ የባቡር ሐዲዶችን፣ አይሮፕላን ማረፊያዎችን፣ የአፍሪካ ትልቁ ሕዳሴ ግድብን የመሳሰሉት ሌሎች መሠረተ ልማቶችን ለመገንባት በቢሊዮን ዶላሮች የሚቆጠር ገንዘብ አብስሷል። በአገሪቱ ዙሪያ ባሉት ከተማዎች ሰማይ ጠቀስ ሕንፃዎች እንዳሸን እየፈሉ ናቸው። ከሕንፃዎቹም ጋር ዳንስ ቤቶች፣ ምግብ ቤቶችና አብዝናኛ ቦታዎች እየተከተሉ ናቸው። በመንግሥት አኃዝ መሠረት የአገሪቱ ኢኮኖሚ ከአስር ዓመታት በላይ ለሆነ ጊዜ በአስር ከመቶ ሲያድግ ቆይቷል። ይሁንና በአንድ መቶ ሚሊዮን ከሚገመተው የኢትዮጵያ ህዝብ ብዛት ሰባ ከመቶውን የሚይዙ የኢትዮጵያ ወጣቶች የዚህ ሁሉ ውጤት ተቋዳሾች ሆነው አይሰማቸውም። በቂ የሥራ ቦታዎች የሉም በማለት ያማርራሉ። በዛ ምክንያት ብዙውን ጊዜ ከመንግሥት የሚሰሙትን የእድገት አሃዝን ይጠራጥራሉ። ለጊዜ ማሳለፊያ ጫት የሚቁሙትም ለዚህ ነው በማለት ብዙ ሰዎች ይናገራሉ ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ የወጣ ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ፣ ነው